ኢትዮጵያ ለስደተኞች በራቸውን ክፍት ካደረጉ የአፍሪካ ሀገራት መካከል አንዷ ናት። ይሁን እንጂ በየአመቱ ብዙ ስደተኞችም ሀገር ለቀው ከሚጓዙባቸው ሀገራት መካከልም አንዷ ናት። የዚህ የስደት ላይ ጉዞ ታዲያ ስደተኞችን ለተለያየ አደጋ የተጋለጡ ያደርጋቸዋል። ዘንድሮ ለ21ኛ ጊዜ የሚከበረው ዓለም አቀፉ የስደተኞች ቀን የስደተኞች ቀን ከለላ ለሰብአዊ መብት ነው። ከለላ ሰብአዊ መብት ያስፈልጋቸዋል ስደተኞች በማለት ስደተኞች በየደረሱበት ሁሉ ከለላ እንዲያገኙ በማሰብ ተከብሮ ውሏል። እኛም በዚህ ዙሪያ ሰፋ ያለ ውይይት ለማድረግ ምሽቱን አቅደን ወደ እናንተ መተናል። ዕለቱ ሰኞ ሰኔ 13 2014 ዓ ም መሰናዶ ደግሞ ከአሜሪካ ድምፅ ዋሽንግተን ዲሲ የምተላለፍላችሁ ዕለታዊ የጋቢናቤ መሰናዶ ነው። ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? መሰናዶን ራው አይደን ገረመው ከአቀናባሪያችን ንጉሱ ታምሬ እንዲሁም ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች፣ ዲጂታል እና ዌብ ባለሙያዎች ጋር በመሆን አብሬያችሁ የሚዘልቅ ይሆናል። ውይይቱን እንጀምራለን። ሰላም ጤና ስጥልን። ከእኛ ጋር እንድትቆዩ በአክብሮት እንጋብዛለን። ዓለም አቀፉ የስደተኞች ቀን እንደ ኤሮፓያን አቆጣጠር በ2001 ዓ ም በዓለም ዙሪያ በተለያዩ ምክንያቶች መኖሪያ ቀያቸውን ለቀው የሚሰደዱ ግለሰቦችን ለማሰብ እና ድጋፍ ለማድረግ በሚል በተባበሩት መንግስታት አማካኝነት መከበር ጀምሯል። ኮንሰርን ዩኤስኤ የተሰኘ ተቋም የሰራው ጥናት እንደሚያሳየው ታዲያ በዓለም ዙሪያ በአሁን ሰዓት 26.6 ሚሊዮን የሚሆኑ ስደተኞች ይገኛሉ። ወደ ኢትዮጵያ ስንመጣም እጅግ ብዙ ወጣቶች በስራ አጥነት፣ ከቅርብ ጊዜ ወዲህ ደግሞ በጦርነትና በረሃብም ጭምር ከሀገር እየወጡ ይገኛሉ። ብዙዎቹ ያላቸውን ጥሪት አንጠፍጥፎ ነው ይህንን ጉዞ የሚጀምሩት። ከተጓዙ በኋላ ታዲያ በሀገራቸው ከነበረው የበባሰ በከፋ ሁኔታ ሲዘፈቁ፣ ሲታሰሩ፣ ለእርዛት እንዲሁም ደግሞ ላስገድዶ መደፈርና ለተለያዩ አይነት አካላዊ ጥቃቶች ሲጋለጡ ይታያል። ዛሬም እለቱን ታሳቢ በማድረግ በዚህ ዙሪያ ውይይት የሚያደርጉ ሁለት እንግዶችን የጋበዝ ነው። የመጀመሪያው እንግዲህ ወጣት ኑሩ አደም ይሰኛል። በቅርቡ በዓለም አቀፉ የሰራተኞች ተቃዋም አይሎ አማካኝነት ወደ ሀገር ተመልሶ ስራ ጀምሯል። ኑሩ ሰላም ጤና ይስጥልኝ፣ እንደምን አመሸህ? አብሮችትልን እንኳን ደህና አብሮ አደርሰን። እንኳን አብሮ አመሸህ አብሮ አመሸህ ነው የሚባለው። እሺ እሺ። ኑሩ እንኳን ደህና መጣህ። ትንሽ ድምጽህ ራቅ ያለ ይመስላል። ሁለተኛ እንግዳዬን እናስተዋውቃለሁ። ሁለተኛ እንግዳዬ ደግሞ አቶ ነብዩ ሲራክ ናቸው። አቶ ነብዩ የመገናኛ ብዙሃን ባለሙያ እንዲሁም ደግሞ በስደተኞች ጉዳይ ላይ ትኩረት ሰጥቶ ሰጥተው የሚንቀሳቀሱ ናቸው። አቶ ነብዩ ሰላም ጤና ይስጥልኝ። እንኳን ወደ ጋቢና በሰላም መጣ። እሺ ተወያዮቼ እናመሰግናለን። ኑሩ ከአንተ ነው የምጀምረው። እንግዲህ አንተ በቅርብ ጊዜ ነው ከስደት የተመለስከው። ውይይታችንን አጠራጠረ ሰብሰብ እያደረግን ነው የምንሄደው። ምላሾቻችሁን አጠራ አድርጉልኝ ከሆኑ አሳስባለሁ። የስደት ቆይታ ምን ይመስል ነበረ? አጠር አድርገህ ንገረኝ። ያው የስደት ቆይታ ከመነሻ ጀምሮ ዞሮ ባይዛ ወይ፣ መነሻችን ያው የተሻለ ህይወት ለመኖር ነው መነሻችን፣ መድረሻችንም እንደዚሁ ነው፣ የተሻለ ህይወት ለማግኘት ነው እንደገና ደግሞ ያለው ስቃይ ያው ከባድ ነው። ብቻ እስኪ በደላላ ነው ምቴጂ አምስት ስድስት አስር ደላላ ነው የሚያጋጥምሽ። በዛ ላይ ደግሞ ረሀብ አለ፣ ውሀ ጥም አለ። በዛ ላይ የእግር ጉዞ አለ፣ የመኪናም ጉዞ አጋጣሚ አለ። በዛ ላይ ደግሞ የተለመም በቃ ባይዘወይ ትንሽ ያሰቃኝ ነበር ኑሩ አለ። እሺ፣ ቀጥል። ሀሳቤ የተቋረጠ ይመስላል። እናም ያው ያው እንግዲህ የስደት ነገር ከጥታ የተነሳ ከኢትዮጵያ ነው ስንነሳ ደግሞ እያንዳንድ የመንገድ ርዝማኔ እና እያንዳንዱ ቢያንስ እስከ ጅቡቲ እስከ በስምንት ቀን ውስጥ ነው የሚሄደው። ይህን ስምንት ቀን ሁሉ በቃ ውሀ ጥም፣ ረሀብ፣ ስቃይ አለ። መንገድ ላይ የሚያግቱን አሉ። ባይዘወይ እንደገናም በእግር ጉዞ የሚጓዛቸዋሉ እንደገናም ደግሞ ያለው ነገር ብቻ ይህ ባህርም ጉዞ አለ። ያው ቀይ ባህርን ማለት ነው፣ ከጅቡቲ ያለች። እኔ ግን ባይዘወይ ቀይ ባህር እንደደረስ ተመልሼ ነው ወደ ድርጅቱ ገብቼ ለእዚህ ድርጅት እና ወደ ኢትዮጵያ በሰላም ተመልሼ መልካም ስራ እና የተሻለ በሚል ስራ እንድከፍት ያደረጉኝ ያው ፈዳሪ ይመስገን ተርሸሪ ኑሩ፣ በጣም ነው የማመሰግነው ለምላሽ። እንግዲህ አቶ ነቢዩ ወደ አንተ ልምጣ። ስራ አጥነትና ወጣት ስራ አጥነት ኑሩን ለስደት ዳርጎት ነበረ፣ መንገድ ጀምሮ ከመንገድ ላይ ነው የተመለሰው። ግን ያው ብዙ ነገሮች ጥናት ተደርገዋል በዚህ ጉዳይ። አንተም ደግሞ በዚህ ላይ የምትሰራ ሰው እንደመሆነ ወጣቶችን ለስደት የሚዳደርጓቸው ነገሮች ምንድን ናቸው ትላለ ካለ ተሞክሮ በመነሳት ያመሰግናለሁ። እኔ ከስደት የተመለስኩ ወደ ሁለት አመት አካባቢ ይሆነኛል። ሀያ ስድስት አመት የሰራሁትን በመረጃ አቀባይነት በዶች የበለጠ ጀርማ ቪዲዮ ከሳውዲ አረቢያ ስለ ስደተኛ ብዙ ዘገባዎች ሰርቻለሁ። በሳውዲ አረቢያ በተሰራበት ኩባንያ አማካኝነት በተለያዩ ቦታ እንቀሳቀስ ስለነበር ስደተኞችን አገኝ ነበር። እና ብዙ ጊዜ የሚጠይቃቸው ለምንድን ነው በዚህ ቀይ ነው ያልፋችሁ ስደትን የመረጣት ችላቸው በተለያዩ ጊዜ በሀያ ስድስት አመት ውስጥ የመጀመሪያ አስር አመታት የነበረ ስደት አይነት የተለየ ነው። በሁለተኛ አስር አመታት እንደገና በቅርብ ሄደን ያለው የተለያየ ነው። ባጭር ለማድረግ ምንድን ነው መጀመሪያም በሀጅና ዑምራ የተሰደጉ የነበሩ ሰዎች የተሻለ ኑሮ ለመኖር ነው የድህነቱ የኑሮ ውድነቱ ያን ያህል አይገፋቸው የተሻለ ኑሩ ብለው ነው። ባለፉት አስር አመታት ወዲህ ግን ያለው በኑሮ ውድነት ስራ ተምረው ስራ ባለማግኘታቸው፣ እንዲሁም በገበሬ አካባቢ ያሉ ብዙዎቹ የእርሻ መሬቱ የማዳበሪያው ክፍያና የተለያየ መንገድ በኑሮ ላይ ፈተናትን የሚገጥማቸው እንደሚሰደዱ ብዙዎቹ የሚነግሩኝ የተረዳሁትም ያን ነው። በአሁኑ ሰዓት ደግሞ በጣም ባለፉት አምስት አመታት ደግሞ እንደምታየው በሀገር ውስጥ ያለው የሰላም ሁኔታ በፖለቲካው አካባቢ ያለው የአለመረጋጋት ስጋቱ ከስራ ጭነቱና በጣም እየናረ ከሄደ ውድነቱ አንጻር አንዴም ብቻ አይደለም፣ ደጋግመው ያንን መከራ ይተው ሞትን ተጋፍቶ ተጋፍተው በረሃውን ቆርጦ ባህር ተሻግረው በስቃይ በጠላፊ በደላላ ብዙ ስቃይና መከራ ይተው አካላቸው ሁሉ የጎደሉ ጎርሎ ከስደት ከተመለሱ በኋላ እንዲሄድ የሚያደርጋቸው የኑሮ ውድነት የሀገር ቤት ያለው ስጋት እና አለመረጋጋት እንደሆነ ነው የማውቀው። ብቻ ለስደቱ ከቤተሰብ ኑሮ ጀመረች እስከ ሀገር ፖለቲካ እና የኑሮ ውድነት መልከ ብዙ ፈርጀ ብዙ የሆነ ምክንያቶች አሉት። እውነት ነው። እሺ በጣም ነው የማመሰግነው። ኑሩ፣ ወደ አንተ ልመለስ። እንግዲህ እንደሰማው ነቢዩም እንዳለው ስደተኞች ደጋግመው ይሄዳሉ። አንተ ከነበርክበት አካባቢም ደጋግመው የሚሄዱ ወጣቶች እንዳሉ ይታወቃል። እና ወጣቶች ለምንድን ነው ደጋግመው እንዲሄዱ የሚያደርጋቸው ነገር ምንድን ነው ብለህ ታስባለህ? እንደኔ እንደኔ ሀሳብ ባይዞር አንድ ያው የሀገሪቱ ጉዳይ የሀገሪቱ እና እና ደግሞ ያለበት አካባቢ በቃ ለተሻለ ሕይወት ባይዘው የተሻለ እንጂ ከሀገሩ የሚወጣ የለም። አንድ ወሳኝ ነገር የተሻለ ሕይወት ለማግኘት ነው። እና ከቤተሰብ ራቅ ማለት የራሱን ችሎ ለመኖር ቤተሰብ አስተዳደግ አለ። ያን አስተዳደግ ወደኋላ ትቶ እንደገናም ደግሞ የማያዋጣ ስለሆነ በቃ የተሻለ ሕይወት ለመምራት ብለሽ እራስሽን ስታስቢ ምን ይታያል? ስደት ነው። ምንም አማራጭ ተምረሽ ዩኒቨርሲቲ ይዘሽ ምንም ስራ የለም በቃ ምንም በቃ እዚህ ሀገር ላይ ያው ታውቃላችሁ። አንዳንድ ኢንፎርሜሽን ይኖራቸዋል ያለው በቃ ዳይሬክት ምንም አማራጭ ፊልድ ብለን የምንዘው ስደት ብቻ ነው ያለው ነገር፣ እንደኔ ይሄ ነው ወሳኙ ነገር። እሺ በጣም ነው ማመሰግነው። እኛም እንግዲህ ሁለት የስልክ ደዋዮችን አግኝተን ነበረ። እዚህ ላይ ውይይታችንን ገታ እናደርግና እነዚህ ከስደት በቅርብ ጊዜ ከስደት የተመለሱ ሁለት ደዋዮችን አስተያየታቸውን ሰምተን እንመለሳለን። እኔ ስሜ መሐመድ ጀማል ይባላለሁ። የተመለስኩት ከሳዑዲ አረቢያ ከሪያድ አልኸርጅ እስር ቤት በሚባል ቦታ ነው ዓመት ከአራት ፍርሳ ፍሬ ነው። አሁን በቅርብ አንድ ሀያ ቀን ዛሬ በእውነት እኛ ያሳለፍነው ነገር በአገሬ በመግባቴ እንዴት ተወለድኩ ነው በጣም የምቆጥረው። በጣም ደስተኛ ነው። አልሐምዱሊላ ያኔ በጣም በመጥፎ ነገር ላይ ነበር የነበር ነው። ስደት ለማንም አይጠቅምም እንዲያሰብ ነውም አልሆነልንም። አገር እንገባለን ሳይሆን እኔ ለራሴ ሞት የሚለው እንጂ አገር እገባለህ የሚለው ተስፋ የለኝም ነበር። ምክንያቱም እዚያ ከምታየው አንጻር በእስር ቤት ገ ያለው ችግር በሁለት መቶ ሰው በላይ በትንሽ ክላስ ውስጥ ታስረን ተነባብረን ነው የምንተኛው። የምግብ ችግር ያለ፣ የሕክምና ችግር አታገኝም። ከዚህ ከዚህ አንጻር እኛ ጌታዬን ነው በጣም እያመሰገኝ ያለ ሀገሬ በመግባቴ በጣም ደስ ብሎኛል። እዚህ ምክንያት ማስተላለፍ የሚፈልገው እዛ የቀሩ ወንድሞች አሉ። የኢትዮጵያ መንግስት ወይንም የኢትዮጵያ ቆንስላ ጽህፈት ቤት ሪያድ ያለው በተለይ አልኸርጅ እስር ቤት ላይ የሚገኝ እኔ አመት ከአራት ወራት አለሁ። እዛ የእኛ ጓደኞች ሁለት አመት የቀራቸው ሰዎች አሉ፣ አገሬ ያልገቡ። እኔ ለእነሱ ነው ጥሪ ማቅረብ የምፈልገው ማለት ነው፣ አገራቸው እንዲገቡ። ምክንያቱም ኤምባሲዎች የሆኑ የሳኡዲ ፖሊሶች፣ የጸጥታ አካሎች፣ የሪያድ ቆንስላ እንዲሰማ ያደርገኛል። የመጀመሪያው ደዋያችን እንግዲህ አስተያየታቸውን ሰጥተዋል በዛ ያሉ ያለው እስር ሁኔታ ምን ያህል የከፋ እንደሆነ ነው ወጣት መሀመድ የገለጸልን ወጣት መሀመድ ለረዘም ያለ ጊዜ በእስር ላይ የቆየ ነው አሁን ቅርብ ጊዜ ነው ወደ ሀገርም የተመለሰው ሁለተኛ ደዋይ አለን ደውለን አስተያየት የወሰድነው እሱን ሰምተን እንመለስ ስሚ ሀቢብ በሽራ ደግሞ የሚባለው የመጣሁት ሜይ ዘጠኝ ላይ ነው። አንድ ወር አካባቢ ሆነ። እኛ እዛ እስር ቤት የቆየንበት ከስድስት ወር ምናምን በላይ ነው። በአጠቃላይ መጀመሪያ በመኖሪያ ፍቃድ ነበረ፣ በስራ ቪዛ ነበር ሄድ ነው። እንደ አጋጣሚ ሆኖ ያው ከስፖንሰራችን ጋር አልተስማማንም ነበረ። አይሰጡንም ነበር በጊዜው ደሞዛችን፣ የስድስት ወር ምናምን ይዙብን ነበረ። አልተስማማንም ነበረ እንደ አጋጣሚ ወደ ሁለት መቶ ምናምን ነበረን ኢትዮጵያውያን፣ የነበረው ያው የወላችን ምም አደላሽ በጣም ከባድ ነበር። ሲጀምር በአንድ ክፍል እስር ቤቱ የሚፈቀደው ስልሳ አራት ሰው ነው። እነሱ ሶስት ከአራት መቶ ሰው ነው የሚያስቀምጥበት። በዛ ላይ ዞር ብሎ የሚያይስ ሰው የለም። ኧረ፣ ከባድ ነው። እስር ቤት ለማንም አንመክርም። ለጥላት ራሱ አይስት ነው የምንለው። በጣም ከባድ ነበር እስር ቤት የነበረው ነገር፣ ያው የምበምግ ምናምን፣ በጣም ከባድ ነበር። በወታደሮች ጋር መስማማት ታች በዚያ ላይ ደግሞ እስር ቤት ውስጥ እርስ በርስ መጣላትም ነበር። የፖለቲካው ላይ ባለፈው ጦርነቱ ዛምናመዚ ባለው እርስ በርስ እዛው በየክፍሉ ይደባደብ ነበር። ይህ መወጣ አይኖ የጠፋለ በጣም ከባድ ነበር እስር ቤቱ። በዛ ላይ ደግሞ ቶሎ አትመለሽም። በፊት ጊዜ ቶሎ ነበር ስታን በወር ይመጠስ። አሁን ትንሽ ውብ አመት ነው እስር ቤት ውስጥ የሚቆየ በረዛም የድሚያስብ ለመሞት የፈለገ ካልሆነ በስተቀር አልመክርም። አሁን በዛ ላይ ከባድ ነው። የምን ላይ ያለው የጦርነቱ ሁኔታ ድንበር ላይ ያለው እኛ እንኳን የድመት አካባቢ ሰባ ሰው ምናምን ነው በጥይት ድንበር ላይ ተመቶ የሞተው። በዛ ላይ በሕይወት ተርፈሽን መግባት ከቻልሽ ነው። እዚያውም የመንት ነው የሚባል በመሄድ የሚያወጡት ከሳንቲም በጣም ብዙ ነው። እዚሁ ባላቸው መንቀሳቀስ ይሻላል ብዬ ነው ማስበው እንጂ ወደዛ በጣም ከባድ ነው። የሁለተኛ የሰማ ነው እንግዲህ ወጣት ሀቢብ ነው። እሱም ልክ እንደ መሐመድ በቅርብ ጊዜ ነው የተመለሰው። የወጣቶቹን ስልክ ቁጥር ያገኘ ነው ከደሴ ማህበራዊ ጉዳይ ጽህፈት ቤት ነው። ሁለቱም ወጣቶች እስር እንዴት የከፋ እንደሆነ አሳስበዋል። መሐመድም ደግሞ የቀሩ እስረኞች ስላሉ ለእነሱም ሊታሰብላቸው ይገባል ብሏል። እንግዶች አሉኝ የስልክ መስመር ላይ የጋቢና ቤ መሰናዶ ነው። ዛሬ እየተከታተላችሁ ያላችሁት ውይይታችን አለም አቀፉን የስደተኞች ቀን ምክንያት በማድረግ ነው እየተካሄደ ያለው። አቶ ነቢዩ ወደ አንተ ልምጣና እንግዲህ ወጣቶቹንም አስተያየት ምን ያህል ከባድ ጊዜ እንዳሳለፉ ተናግረዋል። ኑሩም የራሱን ተሞክሮ ነግሮናል። እና ወጣቶች እንግዲህ ደጋግመው እንዳይሄዱ ምን መደረግ አለበት ትላለህ? በአጠቃላይ እንዳይሄዱም በቅድሚያም የሚቻልበት መንገድ ያለ አይመስለኝም። ምክንያቱም ስደቱን ለማስቆም አዳጋሽ የሚሆነው ምንድን ነው? በሀገር ውስጥ ያለው የፖለቲካ ሁኔታ፣ የኑሮ ውድነት እንዲሁም ደግሞ የስራ ተማሪዎች ተምረው ስራ አያገኙም የተለያየ ፍርድ ብዙ ችግር ስላለ ስደቱ ማስቆም ሳይሆን ስደቱ መቀነስ የሚቻልባቸው መንገዶች አሉ ይመስለኛል አሁን በዚህ ውይይት ላይ የተሳተፈውን ኑሩም ሆነ መሐመድ አሁን አካይ የሰጠችሁት ነገ በመጡበት መንገድ ተመልሰው እንደማይሄዱ ምንም መረጋገጫ የለንም በቅርቡ ከዛ ሳውዲ አረቢያ በጣም ገፋ መከራ አውጡን ብለው ከፍተኛ ዘመቻ ጮኸን የተመለሱ ልጆች በቅርቡ እንኳን ሄደው ከአራት ቀን በፊት መንገድ ላይ አደጋ ገጥሟቸው ከፍተኛ ቁጥር ያላቸው ወጣቶች እንደ ሞት ሰምተናል። እነዚህ ሰዎች ሶስት ወይም አራት የተመላለሱ ናቸው። በአሁኑ ሰዓት በከፍተኛ አደጋ ላይ ሆነው የመጡት ተመልሶ ስደት የሚሄዱበት ዋናው ምክንያት አገር ላይ የተመቻቸ ነገር ስለሌለ ነው። ይህ ማለት ምንድን ነው? በየአካባቢው በየቦታው፣ ለምሳሌ በአዲስ አበባ ብቻ ሳይሆን እነዚህ ሰዎች በስደት የሚመጡባቸው አካባቢዎች በአሁኑ ሰዓት የጦርነት ቀጠና የነበሩ የወደሙ ከተሞች ናቸው። ለምሳሌ ወሎን፣ ትግራይን ብትወርቺ፣ ጎንደር አካባቢ ብትወርቺ ብዙዎች በጣም በከፍተኛ የሆነ ጉዳት የደረሰባቸው ናቸው። ቤተሰቦቻቸው ተፈናቅለው የሚያገኟቸው አሉ እና ተመልሰው ከነኛ ቤተሰቦቻቸው አሁን እዳ ስለሚሆኑ አማራጫቸው ስደት ነው። ስለዚህ አማራጭ ምንድን ነው? እኔ የተፈናቀሉትን ትኩረት ሰጥቶ ዓለም አቀፍ ማህበረሰቡ እንዲረዳቸውም ግፊት ማድረግ በሀገር ቤትም ያለው ሁኔታ እንዲረጋጋ መንግስት ከፍተኛ ጥረት ከማድረግ ጎን ለጎን ከቀበሌ ጀምሮ እስከ ክፍለ ከተማ አስተዳደር በየክፍለ ሀገሩ ያሉ የመንግስት ኃላፊዎች በስደት ተመላሾችን ብቻ ሳይሆን አሁንም ወደ ስደት ሊሄዱ የሚችሉት ልጆች ወደ ስደቱ አይናቸውን የትም ቦታ አማራጭ ወደ ስደቱ መሄድ ነው እና ወደ ስደት እንደሄድ የስራ እድል ሊፈጠርላቸው አማራጭ ይመስለኛል። ከዚህ አንጻር የውጭ የኤንጂኦ ለምሳሌ የዓለም አቀፍ የተራድኦ ድርጅቶች ሲመለሱ ከፍተኛ ገንዘብ አድርገው ወጭ ከማድረግ ጎን ለጎን የመጡትን ስደተኞች በማቋቋም ደረጃ ከፍተኛ የሆነ ስራ ሊሰሩ ይገባል። መረጃዎችንም በስነ ስርዓት ወርዶ እስከ ታች ከቀበሌ እና እስከ ገጠር ከተሞች መረጃ መድረስ አለበት። ክፈቱን የስደቱን ክፋት የሚያሳይ የስደቱን መከራ የሚያሳዩ መረጃዎች በአግባቡ ሊለቀቁ ይገባል እና እነህ ነ ነገሮች ካልተለቀቁ እንኳንም እነሱ አይደለም እንኳን ከዛ ተመልሶ የመጣው ስደተኛ እኔ በሀገሬ በሰላም የተመለስኩ ሰው እዚህ አካባቢ በማየው በአስተዳደር ልስራ ብዬ እንኳን ልስራ ያለ ሰው በአሁኑ ሰዓት ኢትዮጵያ ውስጥ ልስራ ብሎ የተነሳን ሰው የሚደግፍ ቢሮክራሲ ሙስናው ነው፣ አላንቀሳቅስሏል። እና ስደትን ለማስቆም ከሙስና ከሙስና ካስተዳደር በደል ጀምሮ አጠቃላይ በስራ ፈጠራው ላይ መንግስት ትኩረት ሰጥቶ ካልሰራ አይደለም እነሱ እኛ የተወሰነ መንቀሳቀሻ ይዘን የሚጣሉ ሰዎች ሌላ ሌላ አይነት ስደት ባገኘ ተመኝ ሆነው። ምክንያቱም ያለው ሁኔታ ወደ ስደት ወደ ስደት ሚገፋ ነው እና መንግስት ከፍተኛ ለዚህ ለመገናኛ ብዙኃን ስጆታ ሳይሆን በትክክል ስደተኛውን ወጣቱ እንዳይሰደድ ወጣቱ ሄዶ መካን ላይ እንዳይወድቅ በተጨባጭ ስራ መሰራት አለበት ብዬ አምናለሁ። በጣም ነው የማመሰግነው አቶ ነብዩ ጥሩ አድርገህ የገለጽከው። ውይይታችን እንግዲህ እየተጠናቀቀ ነው። ኑሩ፣ ወደ አንተ ልመለስ። ስለ ከስደት ተመልሶ ስለ መቋቋም ተነስቷል። አንተም ደግሞ ድርጅቱ በሰጠህ ድጋፍ ተቋቁመህ ትንሽም ቢሆን እየሰራህ በራስህ እየሰራህ እንደምትገኝ እናውቃለን። እና ይሄ መልሶ ማቋቋም ነገር ምን ያህል ይጠቅማል? ለወጣቶችስ ምን ትመክራለህ? ብሩ መርሳት ያው አሪፍ ነው፣ ብቻ ቆንጆ ነው ብዬ ነው ማስበው እንደገናም ደግሞ መልካም ነው። እና እኔ ለወጣቶች የምመክረው ያው ጥሩ ወጣቶች የምመክራቸው ያው ኢኮኖሚ ቢኖራቸው መክራቸው ነበር። በዛሬ ላይ ግን አለ ኢኮኖሚ ምክር ብታደርጊ ማንም ማን ይሰማሻል? የለ ራሱ ደልቶት ነው የኖረው። ራሱ አግኝቶ እኔ በምን ልፈት ብሎ ነው። ግን ቢኖራቸው ራሱ ህይወት ራሱ ይመክራቸው ነበር፣ ስደቱ ራሱ ይመክራቸው ነበር። ዛሬ ላይ ግን ሳነረዳቸው ለምክር ያው ብቻ እኔ አንተ፣ እንግዲህ አይተኸዋል፣ ደርሶ መመለሱን። ስለዚህ አትሄዱ ነው የምትለው? እኔ በባይዘዌ እኔ በኢትዮጵያ ላይ መኖር ይቻላል። ምክንያቱም እንደ መከንደ መከላከያ መግባት ይቻላል ይቻላላለ አንዳንዴ ስደት ከሚሄዱ ምክንያቱም አንድ ለሀገር ነው፣ ሁለት ደግሞ በቃ ሀገር ላይ ነው። እዛ ግን በጣም የበለጠ ስቃይ ስላለው ማለት ነው እንዴ ትንሹ፣ ሴቱ፣ ትልቅ ወንዱ በቃ ማንም ሀገር እንደሌለን በቃ ምግብ በልተን እንደማናቅ አድርገው ነው እዛ ስደ የሚያሳድዱ ማለት ነው። ያ ነገር ስለሆነ እኔም በደንብ በፍጹም ጭራሽ ስደትን አልመክም። እንደውም ስደትን እቃወማለሁ። እሺ እንግዲህ ተወያዮቼ ከኛ ጋር ስለነበራችሁ ቆይታ በጣም ነው የማመሰግነው። ሰፋ ያለ ጊዜ ኖረን ሰፋ አድርገን ብንወያይ መልካም ነበር። ውይይታችንን የምናሳርገው የመጨረሻዋ ደዋይ አስተያየት በመስማት ነው። እንግዶቼ ግን ስለነበራችሁ ቆይታ አመሰግናለሁ፣ እናመሰግናለን። አሁን ሶስተኛ ደዋይ አስተያየት ከስደት ተመላሽ ናት፣ መልእክት አላት። የእሷን አስተያየት ነው የምንሰማው የሚሆነው እሷን ሰምተን ምንመለስ ሀና ሁሴን በሸር ነው የምትባል። ያ እንግዲህ እኔ በድል ዘጠኝ አመት ከኑሪ ያለን ሳውዲ እንደ ምንም ያው በአገር ላይ ይሻላል። ምንም ማለበንም በሀገር ላይ ይሻላል። እዛ ኑሪ ያለውን ብሰራም ያው እኛ ገንዘብ ወስዶብኛል። ዘጠኝ ሽራር ወስዶብኛል። በዛ ግን ስር ቤት አምስት ሺ ወስዶብኛል። በዛ ላይ ወርቅ ስልሳ ግራሙ ወልቅ ተወስዶብኛል። ሲይዙኝ ባልተቤት የሚለም ነበረ እና ይህም ሁሉ እናንተ ሀጅ ነቢ ናቸው። ይህን ሁሉ እንዴት አገኘሽው? እንዴት አመጣሽው? ብለው ጥያቄ አደጉብኝ። ታርቸ ነው ሰራተኛ ነኝ ከዳማ ነው። ይህን ሁሉ እኛ ገርመታቸው። እኛ የሳዑዱ ሸባቦች የሳዑዱ ወጣቶች ያህል የላቸውም። እናንተ ይህን ሁሉ ቃ ይህን ሁሉ ከየት ነው የምታመጠውት? ብለው ብዙ ነገር ወስደውብኛል። በዛ ላይ ቃል መጣልኝም እስር ቤት አስገቡ። ብሬንም ወርቄንም ወስደው እና እስር ቤት ዘጠኝ ወርከርም መጣው ካስሬ እስካሁንም ዕቃ የማልገባልኝም ዕቃ ምንም አላየሁም። ዝም የተቸጋገርኩ ነው ልዩዬ እና እንደዚህ አይነት ፈተና አይቻልም። ይህ በሳውዲ ላይ ይህም ከተቻላቸው የኢትዮጵያ ልጅ ግን በሀገራችን ሊጠነክሩኛን ብዙ ነገር አይተን በሀገራችን ላይ ሊጠነክሩ ደስ ይለኛል። ስደት በእኛ ይብቃ። እንግዲህ እንደሰማችሁት ስደት በእኛ ይብቃ ስትል ነው መልእክቷን ያስተላለፈችው። ዘጠኝ ዓመት ኖራ ልጆቿን ብቻ ይዛ የተመለሰች ስደተኛ ናት። የራሷን ተሞክሮ ተናግራለች። በንባ በታጀበ ስሜት ሆና ነው ስደት በኛ ይብቃ፣ የቻላችሁትን ያህል እዚ ሞክሩ ስትል ነው መልእክት ያስተላለፈችው። በዓለም አቀፉን የስደተኞች ቀን ታሳቢ በማድረግ በዛሬ ዕለት ያሰናዳ ነው ውይይት እዚህ ላይ ፈጽመናል። ተወያዮቻችን ኑሩ አደም በቅርብ ጊዜ ከስደት ተመላሽ፣ እንዲሁም ደግሞ አቶ ሲራክ ነብዩ የመገናኛ ብዙኃን ባለሙያና በስደተኞች ጉዳዮች ላይ ሰጥቶ የሚንቀሳቀስ ማህበረሰብ አንቂ ናቸው። ስለነበረን ቆይታ እናመሰግናለን። ወደ ተከታዮቹ መሰናዶ እንሻገር። ተከታዩ ዘገባችን ወደ ትግራይ ይወስደናል። አለም ፍስሀዬ በዛ የሚገኝ አንድ ችግረኛዎችን በመርዳት ላይ የሚገኝ ወጣትን ያስተዋውቀናል። ፍቃድ ኃይሉ ልጅነትን ዶሮ በመሸጥ ጀምሮ አሁን ከአርባ በላይ የፈረንጅ ላሞችን በማፍራት የተፈናቀሉና የጤና ችግር ያለባቸውን የህብረተሰብ ክፍሎች እያገዘ እንደሚገኝ ይናገራል። ፍቃድ ኃይሉ አርባዎቹ የዕድሜ ክልል ገደማ ይገኛል። ታታርና ለለውጥ የሚተጋ ሰው ነው። የዶሮዎችን መሰጥ ሥራ ቋርጦ ቁርስ ቤት ከፍቶ ሥራ ሲጀምር በ2007 ዓ ም ደግሞ ሁለት የፈረንጅ ላሞችን በመግዛት ማራባት እንደጀመረ ይናገራል። መጀመሪያ ዶሮ ነጋዴ ነበርኩ። ዶሮ ስነግድ ያው ታችኛው ስራ ነው። ከዛ ከዶሮ ነጋዴ ትንሽ ፋታ አግኝቼ ወደ ቁርስ ቤት ተሻገርኩ። ቁርስ ቁርስ ትንሽ ቁርስ ቤት ከፈትኩና ከዛ እሱን ስከፍት የወተት ችግር አየሁት። የወተት ችግር ሳይ ወተት እንግዲህ ምን ላርግ ብዬ እናቴ በ በሁለት ሺህ ዓመተ ምረት የሆነች ትንሽ የቦታ ገዛች። ከዛ እሷን ስትገዛ እኔ እሷን ቤት ክራይ ስለነበርኩ ከዛ ወጥቼ ወደ እሷ ገባው። ይህን ስገባ የግድ ከብቶች ማርባት እንዳለብኝ ወተት የራሴ መሆን እንዳለበት አመንኩ። ከዛ የወተት ከብቶች ሁለት ትናንሾች ገዛው። እነሱም ቻለንጅ ሆነ። እነሱ እስከሚያድጉ ወተት ስለማላገኝ እነሱን ሽጬ ሁለት ትላልቆች ገዛው። የፈረንጅ ከብቶች ናቸው ትላልቆች የፈረንጅ ከብት ገዛው ሆላንድ የሚሉት አሁን እነዛ ሆላንድ የፈረንጅ ከብት ስገዛ አንዲቷ በሁለተኛው ወር አንድ ጥጃ ወለደች፣ ሴት ወለደች። ያችኛዋም ሴት ወለደች። ከዛ አራት ሆኑ። አራት ሲሆኑ ያው እነሱን እያሳደኩ እያሳደግኩ ወደዚህ አርባ አምስት ከብቶች ተሻገሩ። አርባ አምስት ከብቶች ሲሻገሩ አምስቱ ያው አንዳንድ ጉዳቶች ተጎጥተዋል። አሁን እነሱ ሲጎዱ ያው እነሱ ተጎድተዋል ብለንም አላቋረጥንም እየሰራን ነው። የገዛኋቸው በ2007 ዓመተ ምህረት ነው። ፍቃዱ ከላሞቹ በየቀኑ ከ150 እስከ 200 ሊትር ወተት የሚያገኝ ሲሆን አልተገኘም ከተባለ 100 ሊትር በየቀኑ እንደሚታልቡ ሲያውስ ከዚህ ወተት ለተፈናቃዮች ከ50 እስከ 75 ሊትር በየቀኑ በነፃ እንደሚሰጥ ይገልጻል። ወተት ለቁርስ ቤት ተሸፈኑልኝ፣ እነሱ እንዲራቡ ጣርኩ። ከዛ ላሞቹ ከ200 ሊትር እስከ 150 ይታለባሉ፣ እስከ 100 በቃ አነሰ ቢባል 100 ሊትር ታገኛለህ በቀን። በ2008 ዓ.ም ከደሴ ከኮምበልሻ ከባህር ዳር የተፈናቀሉ ወገኖች ነበሩ፣ 45 ሰዎች በየቀኑ አንዳንድ ሊትር የቀዳሚያ ወያኔ ነዋሪዎች ሆኖ እዛ የተሰበሰቡ የእርዳታ ክፍሎች በአንዳንድ ሊትር ለ23 ወር ሙሉ የተቸገሩ ሰዎች እየሰጠው ነበር። ከዛ ሁኖም ቀጣይ ችግሩ አላለቀም። የኢትዮጵያና የትግራይ ሰራዊት ግጭት ተፈጠረ። እንደዚህ ሁኖ ሲጓዙ ሲጓዙ የተፈናቃይ የምዕራብ የሽሬ ሸራሮ፣ የሁመራ ሁሉ ተፈናቃይ ወደ መቀለ ገባ። ያን ተፈናቅሎ አሁን ሰው እጅ ወድቆ ልታይ ህሊናውም ሊቀበል አልቻለም። እንደዛ ሲያስብ ዝምብዬ ህጄ ይዛ አስተባባሪው ነበረ እዚህ ችግረኞች ያሉ የታመሙ ወልዶ ትንንሽ ከአምስት ዓመት በታች የያዙ እናቶች ልጆች ያሉ፣ ንገሩኝ። እናት አባት የሌላቸው ጠፍቶ ሰው የሌላቸው ልጆችም አሉ፣ ና ንገሩኝ። እንደዚህ ሰምቼ ነው የመጣኋት ስላቸው አንድ መቶ ሰው አመጡልኝ። እንደዛ ሲያመጡልኝ እኔ ደግሞ በቀን ሰባ አምስት ሊትር ሀምሳ ሊትር እየሰጠው ከሁለት ሺ አስራ ሶስት እስካሁን አላቋረጡ። ከዚህ በተጨማሪ የጤና ችግር እንዳለባቸው በሐኪሞች የተረጋገጠላቸው የሕብረተሰብ ክፍል እያገዘ እንደሚገኝ ፍቃዱ እንዲህ ይገልጸዋል። ከአቅም በታች በሽታ የተሸከሙ ሰዎች አሉ። እነሱም ደግሞ ስታያቸው እንዲኖሩልህ እንዲይድኑልህ የአገርህ ዜጋ እንደመሆናቸው መጠን እንዲኖሩ ትፈልጋለህ። የኤች አይ ቪ የተያዘም አለ። ለዚች ቀን ያቋርጣል የማይባለው እንደ ፍላጎት የሚጠጣ ወተት። አሁንም እንደዛም የሚዛን ማነስ ሆስፒታል መቀሌ ሆስፒታል ነው የሰጡኝ። በደብዳቤ አድርጎ ችን ልጅ ምንም ልናረጋት አንችልም መድኃኒትም የለም ብሎ ደብዳቤ ወደ እኔ ላኩ። እኛ ከዚህ ከዚህ ተሰምተን ነው የመጣን አሉ። እሺ አልኳት። እስካሁን እየጠጣች ነው። ፍቃዱ በመጋቢት ወር 2013 ዓ ም አካባቢ የጀመረውን እገዛ እስከ አሁን 2.5 ሚሊዮን መድሮስን ሲገልጥ ገና እንደሚቀጥልም ተናግረዋል። ፍቃዱ ይህንን እገዛ ሳያደርግ በክራይ ቤት እንደሚገኝም ጨምረው ገልጸዋል። ችለው ምንም የለኝም፣ የቤት ክራይ ነው ምኖረው፣ ባለትዳር ነኝ። የድርጅትም ክራይ ነው፣ መኖሪያም ክራይ ነው። ይሄ የእናቴ ቤት ነው። ሁለት ነጥብ አምስት ሚሊዮን ይሆናል። እኔ ማለት ይሄ ማለት ገና ነው። ይሄም አስር ሚሊዮንም ሊደርስ ይችላል፣ አይታወቅም። ትግራይ ነጻ እስከምትሆን ከድህነት ከመከራ ስራ እስከምትጀምር እንቅስቃሴ እስከምጀምር ነው የምለው ፕሮግራሙ። ይሄ ደግሞ መቼ ነው አይታወቅምና እስከ መጨረሻ መስጠት የስራዬ ዋናው መነሳሻዬ ነው። ይህንን ስናይ ተግባር ለማድረግ ያነሳሳው ነገር ሲጠየቅ ሰዎችን ማገዝ፣ ሰው መሆን በቂ ነው በማለት እንዲህ ይላል። ሰው እኮ እየጠፋ ነው፣ እየራበው ነው፣ እየታመመ ነው፣ መድኃኒት በማጣት በራብ በመከራ በችግር በስትረስ እየታመመ እየሞተ ነው። ይሄን እየሞተ እያየህ አንተ እንዴት አድርገህ መርጠህ ልትበላ ትችላለህ? መርጠህ ልተኛ ትችላለህ? ሰው ከሌለስ ይሄ ድርጅት የሚባል ይሄ ፋብሪካ የሚባል ምን ይዞ ነው ድርጅትና ፋብሪካ መሆን የሚችለው? እኔ ሰው ተርፎልኝ ብዙ ነገር ልሰራ ስለምፈልግ ነው፣ ሰው መኖር ስላለበት ነው። እነዚህን ይዤ በኋላ የትግራይ ትልቅ የወተት ፋብሪካ ልትሆን ስትችል ሰው ይዘህ ነው ፋብሪካውን ስተክል እኮ ሰው ሲጠቀምልህ ነው። ሰው ከሌለ ምን ያደርግልሃል? ፋብሪካ ምን ያደርግልሃል? ከብቶች? እኔ ዋናው የምፈልገው እኮ ህዝቡን ነው። ህዝቡን ካለ ሁሉ ነገር ማድረግ ትችላለህ። ህዝቡን ከሌለ ግን ምን ያደርግልሃል? መኖር ምን ያደርግልሃል? ፋብሪካ ምን ያደርግልሃል? ብር ዋናው ሪሶርሱ ሰው ነው። እሱን ብዬ ስለማምን ነው በፍቃዱ እገዛ እየተደረግላቸው ካገኘኸዋቸው አስኳል ተስፋይ አንዷ ናት። አስኳል በሽተኛ ልጅ አላት አስኳል ልጇን ከበሽታው እንዲድን ትና እንቁላል በብዛት መጠቀም እንዳለበት ከሐኪሞች ስለተነገራት ይህንን ችግር ፍቃዱን ለማገዝ እንደረዳት ትናገራለች። ችግሬ ልጄ በጣም አሞኝ ነበር። ህማሙ ቲቪጢ ሕክምና ሄጄ ነበር። እንቁላልና ወተት መጠቀም አለበት ስለተዋልኩ ፍቃዱ ረዳኝ ማለት ነው። የሆነ ሰው ተሸግሬ ስላልኩ ከፍቃዱ ጋር አጋናኝ። ፍቃዱ በጣም ጥሩ ሰው ነው። በየቀኑ ወተት ይሰጠኛል። ጥሩ ውጤት አገኘ። በጣም ጥሩ ነው። ውጤቱስ በጣም ጥሩ ነው። ለምሳሌ አንገቱ እበጥ ነበር፣ ቀንሰዋል። ተኝቶ ነበር፣ መንቀሳቀስ ጀምሯል። ጉልበቱ ጥሩ ሆነዋል። እኔ በጣም ደስ ብለኛል። ፍቃዱስ በጣም እግዚአብሔር ይርዳ። ሌላኛው የፍቃዱ ኃይሉ እገዛ ተጠቃሚ አሽመላሽ ቀለም ይባላል። አሽመላሽ የጤና ችግር እንዳለበትና ፍቃዱ በሚያደርግለት እገዛ ጤንነቱንና ጉልበቱን እየተሻሻለ መሆኑን ይገልጻል። ያው ፍቃዱ ለእኛ የሚያግዘን ያው እንዳልኩ የአንድ ሰው ሕይወት ለመዳን ብሎ የሚያግዘን ያለ አግኝተ ሳይሆን ምን ከዛች ያለችው ተካፍየ ከወንድሞች የተካፍየ ልብላ ብሎ ነው ነው እንጂ አግኝታለን ከህዝቡ በላይ ወይም ካለው በላይ አይደለም። እና ባለችው ፈቃዱ ለኛ እንደ አባታችን አርገን የማየው እንደ አባት አርገን በጣም የማየው። የእኔ በሽታ ሁሉ አይቶ ተቸግሬ መሆን አይቶ ነው የሚያግዘኝ ያለው ወተት በየቀኑ ግማሽ ሌትር ወተት ያግዘኛል ማለት እና ወተቱም ጥሩ ውጤት አምጥቶልኛል እስካሁን ያለብን እና ለቀጣይም በዚህ እንዲቀጥልልን ነው የምንፈልገው። ሌሎችም ከፍቃድ መማር አለባቸው። ምክንያቱም ለአንድ ሰው አንድ ሀብታም ለአንድ ሰው እንኳን ቢያግስ የተቸገረ ሰው ቢያግስ ጥሩ ነው። ሁሉም ለሰጠኝ ማብራሪያ እጅግ በጣም አመሰግናለሁ። ዓለም ፍትሀ ለአሜሪካ ረዲዮ ከመቀለ። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት የጋቢና ቤ መሰናዶው እዚህ ላይ ተጠናቀቀ። ስናስተናግዳቸው ምሽ ነው። ኤደን ገረመው መሰናዶውን በመምራት ንጉሱ ታምሬ በቅንብሩ ነበርን። ሰላም ጤና ስጥልን ደናደሩ